የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሑድ ህዳር 11 2015 ዓ ም ዝግጅታችን ጀመረ። የካርቦን ክሬዲት ፕሮጀክቶች ጠቀሜታ አንደኛ፣ አሁን ለምሳሌ በኢኮሲስተም ሪሃቢሊቴሽን ወይም ስነ ምህዳር እንዲያገግም በማድረግ ተግባራት ማህበረሰቡ የሚሳተፍ ከሆነ አንደኛ፣ የአፈር የአካባቢው አፈር ለምነት ይመለሳል። በግብፁ ሻርማል ሼክ ለሁለት ሳምንታት በተካሄደው ዓለም አቀፉ የአየር ንብረት ለውጥ ጉባኤ ከተነሱ ቁልፍ አጀንዳዎች መካከል አንዱ በሆነው ካርበን ክሬዲት ዙሪያ ያነጋገርናቸውን አቶ አበባየው ካሳይን የሰማችሁት። የምሽቱን መሰናዷችን ስለ ካርበን ክሬዲት ምንነትና የአየር ንብረት ለውጥ ከፍተኛ ተጽዕኖ ለሚያሳርፍባቸው የአፍሪካ ሀገራት ያለውን ጥቅምና ጉዳት በሰፊው እንቃኛለን። ከገዳም መጥተው ከተማሩ አስራ ሁለተኛም ክፍል መጥተው ከተማሩ ከተለያየ ዩኒቨርሲቲ ኤምኤ ቢኤ ያላቸው መጥተው ከተማሩ ዶክትሬት ያላቸው መጥተው ከተማሩ ሀገሪቱ ውስጥ ይሄ ጥያቄ አለ ማለት የስዕል ፍቅር አለ ማለት ነው። መሆንም አለ። አሁን ደግሞ የሰማችኋቸው አንጋፋውን ሰዓሊ መምህርና የሥነ ጥበብ ተንታኝ አቶ እሸቱ ጥሩነህን ነው በኢትዮጵያ የስዕል ጥበብ እድገት ዙሪያ ሊያወጉን የምሽቱ እንግዳችን ናቸው። ሰላም፣ ጤና ይስጥልኝ። ክቡራትና ክቡራን አድማጮች የዕለተ እሁድ ህዳር 11 2015 ዓ.ም ምሽት ዝግጅታችን እነሆ ጀምሯል። ከምሽቱ ዝግጅት ጋር አብረናችሁ የምናመሸው ስመኝሽ የቆየና ደረጀ ደስታንን እስከ ምሽቱ አራት ሰዓት አብረናችሁ እንቆያለን። እናንተም ከእኛ ጋር ሁኑ። አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም። እንደምናመሻችሁ አድማጮች የምሽቱን የዓለም ዜናዎች የማሰማችሁ ጽዮን ግርማ ነኝ። ለቀጣይ ሀያ ስምንት ቀናት የኳስ አፍቃሪዎችን ቀልብ ይዞ ይቆያል ተብሎ የሚጠበቀው ሀያ ሁለተኛው የዓለም ዋንጫ ካታር ላይ ዛሬ በደማቅ ስነ ስርዓት ተከፍቷል። ካታርና ኢካዶር የመጀመሪያውን የመክፈቻ ጨዋታ አድርገዋል። በቀጣዮቹ ቀናትም ሰላሳ ሁለት ሀገሮች ስፖርታዊ ፍልሚያን ያከናውናሉ ተብሎ ይጠበቃል። በዓለም ዋንጫ የ ዘጠና ሁለት አመት ታሪክ በመካከለኛው ምስራቅ ወይም በአረቡ ምድር የተደረገው የመጀመሪያው የዓለም ዋንጫ ሲሆን ዝግጅቱ ብዙ አድናቆቶችና ወቀሳዎችን በኩል ሲያስተናግድ ቆይቷል። ስምንት ዘመናዊ ስታዲየሞችን ለውድድሩ የገነባቸው ካታር ውድድሩን ለማሳካት ሁለት መቶ ሀያ ቢሊዮን የአሜሪካን ዶላር እንዳወጣቸው ተነግሯል። በአለም ዋንጫ ታሪክ ለመጀመሪያ ጊዜ በአጠቃላይ ስድስት ሴቶች በዋናና ረዳት ዳኝነት የሚሳተፉበት እንደሆነም ተሰምቷል። አፍሪካ ዘንድሮ በካሜሮን፣ ሞሮኮ፣ ጋና፣ ሴኔጋል እና ቱኒዚያ ትወክላለች። አድማጮች ውድድሩን በተመለከተ የምናጠናቅራቸውን ተጨማሪ ዘገባዎች ከዌብሳይታችንና ከማህበራዊ ገጾቻችን መከታተል ትችላላችሁ። ስልጣናቸውን ሳይለቁ ለብዙ አመታት የቆዩት የኢኳቶሪያል ጊኒው ፕሬዝዳንት ቴዎዶሮ ኦቢያንግ ንጉዌማ ዛሬ የተካሄደ ባለው ስድስተኛ ዘመን ፕሬዝዳንታዊ ምርጫ ማሸነፋቸውን ከወዲሁ እርግጠኛ ሆነዋል። የሰማኒያ አመቱ ኦቢያንግ ለአርባ ሶስት አመታት በፕሬዝዳንትነት ስልጣን ላይ የቆዩ ሲሆን ለዚህን ያህል ጊዜ በስልጣን በመቆየት ከነገስታት የስልጣን ዘመን በስተቀር በፕሬዝዳንታዊ ምርጫ የመጀመሪያው ናቸው ተብሏል። ፕሬዚዳንቱ የሚወዳደሩት ብዙም ተፎካካሪ ወይም ተቃዋሚ በሌለበት ምርጫ ሲሆን የስልሳ አንድ አመቱ አንድሬስ ኢሶኦንዶ ብቻ ተፎካካሪ ሆነው ቀርበዋል። የፕሬዚዳንት ኦቢያንግ አስተዳደር በሰብአዊ መብቶች ጥሰቶችና ከፍተኛ ሙስናን በማገበስበስ የሚከሰስ መንግስት ነው። ይህም ሆኖ ተቺዎች የይስሙላ ነው በሚል የሰየሙት ምርጫ ከዛሬ ጠዋት ጀምሮ እየተካሄደ ሲሆን መራጮች በየጣቢያዎቹ ተገኝተው የሰጡት ድምጽ የኢኳቶሪያል ጊኒዮን ፕሬዚዳንት ቴዎዶር ኦቢያንግን በድጋሚ መመረጥ የሚያሳይ ነው ተብሏል ይህም ምርጫ ኦቢያንግ በዓለም ላይ ለረጅም ጊዜ በስልጣን ላይ የቆዩ ብቸኛ ፕሬዚዳንት ያደርጋቸዋል ተብሏል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። የተባበሩት መንግስታት ድርጅት የሰብአዊ መብት ከፍተኛ ኮሚሽነር በሱዳን ጉብኝት ባደረጉበት ወቅት ካርቱም ወደ ዲሞክራሲ ለምታደርገው ሽግግር መሰረት የሆነውን ለሰብአዊ መብቶች የሚሰጥ ከበሬታ ባለስልጣናቷ እንዲያረጋግጡ አሳሰቡ። ኮሚሽነሩ ካርቱም ያደረጉትን የአራት ቀናት የስራ ጉብኝታቸውን ሲያጠናቀቁ የሰብአዊ መብት ጥሰቶች ሰለባ ለሆኑና ከደረሰባቸው ጥቃት የተረፉ ወገኖች ፍትህ ያገኙ ዘንድ ተጠያቂነት መፋጠን እንዳለበት አሳስበዋል። ባለፉት ጥቂት አመታት ውስጥ በሱዳን ለተፈጸሙ ከባድ የሰብአዊ መብቶች ጥሰቶችን የተመለከቱ መረጃዎችን ጽህፈት ቤታቸው መዝግቦ ማቆየቱን የተናገሩት የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ኃላፊ እስካሁን አሁን ግን አንድም ሰው ተጠያቂ ሆኖ አያውቅም ብለዋል። ኮሚሽነር ቮልከር ባለፈው ሳምንት ባደረጉት የስራ ጉብኝታቸው ማገባደጃ በሰጡት ጋዜጣዊ መግለጫ በቅርቡ ዋና ከተማይቱ ካርቱም ላይ በተቃዋሚዎች ላይ የተፈጸመውን ከልክ ያለፈ የሀይል እርምጃ ጉዳይም አንስተዋል። በመጨረሻም ኤለን ማስክ የቀድሞ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕን የትዊተር ገጽ እንዲመለስ አደረገ። አዲሱና አወዛጋቢው የትዊተር ባለቤት ኤለን ማስክ የትራምፕ ትዊተር ገጽ እንዲመለስ ውሳኔ ላይ የተደረሰው በትዊተር ላይ ድምጽ ማሰባሰብ ከተካሄደ በኋላ መሆኑን አስታውቋል። የትራምፕ የትዊተር ገጽ ይመለስ ወይስ አይመለስ በሚለው ጥያቄ ላይ ድምጻቸውን ከሰጡት መካከል ሀምሳ አንድ በመቶ የሚሆኑት እንዲመለስ ድምጽ በመስጠታቸው ነው ብሏል። ከአስራ አምስት ሚሊዮን በላይ የትዊተር ተጠቃሚዎች ትራምፕ እንዲመለሱ ድምጽ ሰጥተዋል ሲል አስታውቋል። የቀድሞ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የ2020 የምርጫ ውጤት ለመቀልበስ ጥረት በማድረግ ሲወቀሱ ከቆዩና ምክር ቤቱ የባይደንን ማሸነፍ ሊያጸድቅ በተሰበሰበበት ደጋፊዎቻቸው በአሜሪካ ምክር ቤት ላይ ጥቃት ከሰነዘሩበት የጥር ስድስት አድራጎት በኋላ የትዊተር ገጻቸው ታግዶ መቆየቱ ይታወሳል። ሆኖም አሁን ገጻቸው የተመለሰ ሲሆን፣ ነገር ግን ትራምፕ ወደ ትዊተር ይመለሱ አይመለሱ እስካሁን ግልጽ አይደለም። ብዙ ሰዎች ወደ ትዊተር እንዲመለሱ ድምጽ መስጠታቸውን መስማታቸውን የተናገሩት ትራምፕ፣ ነገር ግን ምንም ምክንያት አይታየኝም ማለታቸው ተዘግበዋል። አድማጮች ለዜናው የተመደበው ጊዜ በዚህ አበቃ። አሁን የመስታወት ዝግጅት ይቀጥላል። ሰዓቱን ለስመኝሽ የቆየና ለደረጀ ደስታ አስረክባለሁ። በ19 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ውድ ህዳር 11 2015 ዓ ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። በግብፅ ሻርማልሻክ የቀይ ባህር ሪዞርት ለሁለት ሳምንት ሲካሄድ የሰነበተው የዘንድሮ የተባበሩት መንግስታት ድርጅት የአየር ንብረት ለውጥ ጉባኤ አርብ ዕለት ተጠናቋል። እኛም እንግዲህ በጉባኤው ላይ የተነሱ የተለያዩ ሀሳቦችን እየተከታተልን ስንዘግብ ቆይተናል። አዎ፣ ሊሊ ይህ ጉባኤ በየዓመቱ የሚካሄድ ሲሆን የዓለም አገራት መሪዎችን ጨምሮ በተለያዩ የአካባቢ ጥበቃ ጉዳዮችን የሚከታተሉ ከፍተኛ ባለስልጣናት፣ አመራሮች፣ የመብት ተከራካሪዎችና አቀንቃኞች የሚካፈሉበት ነው። በዋናነትም የዓለምን ሙቀት በከፍተኛ ሁኔታ እንዲጨምር እያደረጉ ያሉ በካይ የተፈጥሮ ጋዞችን ልቀት እንዴት መቀነስ ይቻላል? በሚል ሀሳብ ዙሪያ የሚካሄድ ጉባኤ ነው። ትክክል ብልሃል እንግዲህ፣ ባለፈው ሳምንት የተካሄደው ጉባኤ ለ27ተኛ ጊዜ የተደረገ ሲሆን በተለይ ደግሞ የአየር ንብረት ለውጥ ከፍተኛ ተጽዕኖ እያሳደረባቸው የሚገኙ የአፍሪካ ሀገራት አጽንኦት ተሰጥቷቸዋል። የምሽቱ መሰናዷችንም አብዛኛውን ትኩረቱን በዚህ ላይ ያደርጋል። በዚህ ሳምንት የተጠናቀቀው የተባበሩት መንግስታት ድርጅት የአየር ንብረት ለውጥ ጉባኤ የተካሄደው በአፍሪካ ቀንድ ላለፉት አርባ ዓመታት ያልታየ ድርቅና የረሃብ አደጋ በተጋረጠበት እንዲሁም በምዕራብ አፍሪካ እንደ ጎርፍ የመሳሰሉ የተፈጥሮ አደጋዎች በበዙበት ወቅት ነው። በመሆኑም የአየር ንብረት ለውጥ አቀንቃኞች በዘንድሮው የኮፕ 27 ጉባኤ የአፍሪካ መሪዎች የአህጉሩን አጀንዳ ለማጉላት ተባብረው እንዲሰሩ ሲጠይቁ ነበር። በዚህ ዙሪያ ጁማ ማጂንጋ ከናይሮቢ ያደረሰን ዘገባ ቀጥሎ ይቀርባል። በዓለም ዙሪያ ከሚለቀቁ በካይ የተፈጥሮ ጋዞች አፍሪካ የምታወጣው ከአራት በመቶ ያነሰ ነው። ሆኖም በዓለም ሙቀት መጨመር ምክንያት የሚመጡ እንደ የምግብ ዋስትና ማጣት፣ እየጨመረ የመጣ ግጭት እና ከባድ የአየር ሁኔታዎች በከፍተኛ ሁኔታ ትሰቃያለች። እነዚህ ችግሮች በመላው አህጉሩ የሚታዩ መሆናቸውን ግሪንፒስ በተሰኘው ተቋም የምትሰራው ታንዲል ቺኒያያኑ ታስረዳለች። በቅርቡ በናይጄሪያ የደረሰው የጎርፍ አደጋ 1.3 ሚሊዮን ሰዎችን ማፈናቀሉን አይተናል። በሞሪታንያም የደረሰው የጎርፍ አደጋን አይተናል። በአፍሪካ ቀንድ በሶማሊያ እና በኬንያ ያለው አስከፊ ድርቅም እርሃቡን እያባባሰ እንደሆነ እያየን ነው። ወደ ደቡብ ዝቅ ስንል ደግሞ በዚህ ዓመት በሚያዝያና ግንቦት መካከል የተከሰተው ድርቅ የ500 ሰዎችን ሕይወት አጥፍቷል። እነዚህ ከባድ የአየር ሁኔታዎች በጣም እየተለመዱ ይሄዳሉ። በአየር ንብረት ቀውስ ምክንያትም የብዙ ሰው ሕይወት ይጠፋል። በዓለማችን ከሚለቀቁ ሙቀት አማቂ ጋዞች ውስጥ 75 ከመቶ የሚወጣው ቡድን 20 ተብሎ ከሚጠራው የበለጸጉ ሀገራት ስብስብ አባላት ነው። በመሆኑም የአካባቢ ጥበቃ አመራሮች እነዚህ ሀገራት የተሻለ እንዲሰሩ እየጠየቁ ነው። ኢንገር አንደርሰን በተባበሩት መንግስታት ድርጅት የአካባቢ ጥበቃ ፕሮግራም ውስጥ ይሰራሉ። የአፍሪካ የአየር ንብረት ለውጥ ጉባኤ ብለን በምንጠራው በግብጹ ሻርማልሻክ እንድናደርግ የሚያስፈልገው ንግግር ይህ ነው። ገንዘብ በመስጠትም እንዲሁም ደግሞ የበካይ ገንዘብ በመስጠትም እንዲሁም ደግሞ የበካይ ጋዝ ልቀቶቻቸውንም በመቀነስ ቁርጠኝነታቸውን ሊያሳዩ ያስፈልጋል። የተባበሩት መንግስታት ድርጅት የአካባቢ ጥበቃ ፕሮግራም በቅርቡ ባወጣው ሪፖርት መሰረት ዓለም አቀፍ ማህበረሰቡ እንደ አውሮፓያን አቆጣጠር በ2015 ዓ ም በፓሪስ አድርጎት በነበረው ጉባኤ የተደረሰውን ስምምነት ለመፈጸም ገና እጅግ ብዙ ርቀት ይቀረዋል። የዓለምን ሙቀት ከ1.5 ዲግሪ ሴልሺየስ በታች እንዲወርድ ለማድረግ ግልጽ ሆኖ የተቀመጠ አካሄድም የለም። ባለሙያዎች ግን አፍሪካ ለዚህ ዓለም አቀፍ ቀውስ ተፈጥሯዊ መፍትሄ ልታገኝ የምትችልበት አጋጣሚ አለ ይላሉ። ሎ ሚሽን ለዓለም የካርቦን ዳይኦክሳይድ ብክለት አንዱ ዋናው መፍትሄ በተፈጥሮ መንገድ ካርበንን ከአካባቢ ላይ ማስወገድ ነው። በአፍሪካ ሁለተኛ ትልቁ የሆነው የኮንጎ ቤዚን ለዚህ የካርበን ማስወገጃ መንገድ ነው። ካርበንን ከአካባቢ ላይ በመውሰድ በዛፎችና አትክልቶች ውስጥ እንዲታፈን ያደርጋል። በምዕራብ አፍሪካም ሌሎች አካባቢዎች አሉ። ለምሳሌ ናይጄሪያ በዓለም ላይ ትልቁ ረግረጋማ ቦታ አላት። ረግረጋማ ቦታዎች ደግሞ ካርበንን በመሰብሰብ ትልቅ ሚና አላቸው። የአየር ንብረት ቀውስ ሚሊዮኖች ላይ ተጽዕኖ ማሳደሩን በቀጠለበት በአሁኑ ወቅት 27ኛው የአየር ንብረት ለውጥ ጉባኤ ዓለም አቀፉ ማህበረሰብ ዓለም አቀፍ ግቦችን እንዲያሳካና የአየር ንብረት ለውጥን ማስቀረት የሚችልበትን መንገድ ማምጣት በሚችልበት ሁኔታ ውይይቱን እንዲቀጥል መንገድ ይከፍታል። ባለፈው ዓመት ግላስኮ ላይ ተደርጎ በነበረው 26ኛ ጉባኤ ላይ በርካታ ቃሎች ተገብተው ነበር። አሁንም በ27ኛው ጉባኤ ምን አይነት መፍትሄ ይወጣ እንደሆን ለማየት አይኖች ሁሉ ሻርማል ሼክ ላይ ናቸው። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የእሁድ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዳት ቪኦኤ ኒውስ ዳት ካም ላይ በቀጥታ እየተላለፈ ይገኛል። አት ቪኦኤ አማሪክ፣ የፌስቡክ ሃሽታግ ቪኦኤ አማሪክ የትዊተር ገጻችን ነው። ተከተሉን፣ አስተያየቶቻችሁንም ማጋሩን አርብ ዕለት የተጠናቀቀውን የተባበሩት መንግስታት ድርጅት የአየር ንብረት ለውጥ ጉባኤ አስታከን የአየር ንብረት ለውጥ በአፍሪካ በተለይ ደግሞ በኢትዮጵያ እያሳደረ ያለውን ተጽዕኖ እንዲሁም ይህን ተከትሎ እንደ መፍትሄ እየቀረቡ ያሉ ሀሳቦች ዙሪያ ያሰናዳናቸውን ዘገባዎች ወደ እናንተ እያደረስን ነው። እንግዲህ ሊሊ፣ ወደ ተከታዩ ዘገባ ከማለፋችን በፊት ግን በአንድ ሙዚቃ እረፍት ብናደርግ ምን ይመስልሻል? እስማማለሁ። ጥሩ ሀሳብ ነው። የነዋይ ደበበን የበረሃው አውሎ ነፋስ፣ እሱን ሰምተን እንመለሳለን። ሻርም ኤልሼክ ለሁለት ሳምንታት ሲካሄድ የሰነበተው የዘንድሮ የተባበሩት መንግስታት ድርጅት የአየር ንብረት ለውጥ ጉባኤ ዋና አጀንዳ ከነበሩት ቁልፍ ጉዳዮች አንዱ የአፍሪካ ሀገራት የካርበን ክሬዲት ተጠቃሚ እንዲሆኑ የሚያስችላቸው አዲስ እንቅስቃሴ ነው። ባለሙያዎች እንደሚሉት ይህ እንቅስቃሴ የአየር ንብረት ለውጥ የሚያስከትላቸውን ተጽዕኖች ለመቋቋምና ለመላመድ ትልቅ ሚና ይኖረዋል። በተጨማሪም ኢኮኖሚውን ለማሳደግና የአየር ንብረት ለውጥን ለመዋጋት ሴቶች የበለጠ ተሳትፎ እንዲኖራቸው ያስችላልም ተብለዋል። ይህን ወደሚመለከተው ሰፋ ያለ ዘገባ ከማለፋችን በፊት ለመሆኑ ካርበን ክሬዲት ምንድን ነው? ግንዛቤ እንዲያስጨብጥ ያሰናዳሽውን አጭር ማብራሪያ ሰምተን እንመለስ። ካርበን ክሬዲት በመባል የሚታወቀው ለየሀገራት የተመደበ የካርበን ዳይኦክሳይድ ልቀት ድርሻ ሽያጭ ሲሆን ተቋማት ወይም ግለሰቦች ወደ ከባቢ አየር የሚለቋቸውን በካይ የተፈጥሮ ጋዞችን መጠን በመቀነስና ዘላቂነት ወዳላቸው እንዲሁም የካርበን ልቀትን መቆጣጠር ወደሚችሉ ፕሮጀክቶች ፊታቸውን በማዞር የአየር ንብረት ለውጥን እንዲዋጉ የሚያደርግ እቅድ ነው። አንድ የካርበን ክሬዲት ወደ አየር ከሚለቀቅ አንድ ሜትሪክ ቶን ካርበን ዳይኦክሳይድ ወይም ሌላ የተፈጥሮ ጋዝ ጋር ይመጣጠናል። ስለዚህ አንድ ተቋም ወይም ግለሰብ የካርበን አሻራውን ለመቀነስ የካርበን ድርሻዎችን ይገዛል ማለት ነው። እዚህ ላይ የካርበን አሻራ ስንልስ ምን ማለታችን ነው? የካርበን አሻራ ወይም ዱካ ማለት ግለሰቦች ወይም ተቋማት በሚያካሂዷቸው ተግባራት የሚለቋቸው የካርበን ዳይኦክሳይድ ወይም ሌሎች በካይ የተፈጥሮ ጋዞች አጠቃላይ መጠን ማለት ነው። ይሄ በቀጥታ ወይም በተዘዋዋሪ ወደ ከባቢ አየር የሚገባ ይሆናል። ከካርበን ድርሻ ሽያጭ የሚገኘው ገቢ ሁልጊዜም ባይሆን አብዛኛውን ጊዜ ለአካባቢ ጥበቃ ለሚሰሩ የተለያዩ ፕሮጀክቶች እንደሚውል ይጠበቃል። ሀገራትና ተቋማት የተመደበላቸው የየራሳቸው የካርበን ክሬዲት ወይም የካርበን ሽያጭ ድርሻ ያላቸው ሲሆን በዓለም ዙሪያ የሚታየውን አጠቃላይ የተፈጥሮ ጋዝ ልቀት ለማመጣጠን ይረዳል። የኪዮቶ ፕሮቶኮል ተብሎ የሚታወቀው የመጀመሪያው የካርበን ልቀት ቅነሳ ስምምነት የተቀረጸው እንደ አውሮፓውያን አቆጣጠር በ1997 ዓ ም በተባበሩት መንግስታት ድርጅት ስር በአየር ንብረት ለውጥ ላይ እንዲሰራ በተቋቋመው የበይነ መንግስታት ተቋም ነው። ካርበን ክሬዲት የካርበን ማካካሻ ተብሎም የሚጠራ ሲሆን በካይ የተፈጥሮ ጋዞችን ወደ ከባቢ አየር በመልቀቅ ከፍተኛ ድርሻ ያላቸው ሀገራት ለታዳጊ ሀገራት የገንዘብ ድጋፍ እንዲያደርጉ በማድረግ የአየር ንብረት ለውጥ የሚያስከትላቸውን ቀውሶች ለመዋጋት ያስችላቸዋል። ካርበን ክሬዲት ወይም የካርበን ዳይኦክሳይድ ልቀት ድርሻ ሽያጭ ምን እንደሆነ በትንሹ የተረዳን ይመስለኛል። አይደለም እንዴ ደሬ? እኔም ትንሽ አሁን ይሻል ይመስለኛል። ይህ የአየር ንብረትና ካርቦን እንደዚህ የሚባል ነገር እኮ ትንሽ ወሰብሰብ ይላል። እሱን ለማተኛም እየጣርን ነው። ለማንኛውም እንግዲህ ቀጣዩ ዘገባ በተለይ ከኢትዮጵያ ሁኔታ ጋር አያይዞ የበለጠ ማብራሪያ ይሰጠናል። የካርቦን ክሬዲት ሽያጭ በተለያዩ አፍሪካ ሀገራት በተለይ ደግሞ በኢትዮጵያ በአየር ንብረት ለውጥ ምክንያት በሚደርሱ እንደ ድርቅ፣ የጎርፍ አደጋና የምርት መጥፋት የመሳሰሉ ተጽዕኖዎች ምክንያት ከፍተኛ ችግር ውስጥ ላሉ ገበሬዎችና አርብቶ አደሮች ምን ማለት ነው? እውነት ካርቦን ክሬዲት ለአፍሪካ ችግር ምላሽ ነው የሚለውን ወደሚተነትነውና በተለያዩ የኢትዮጵያ አካባቢዎች የሚገኙ አርሶ አደሮችና የአካባቢ ጥበቃ ባለሙያዎችን አነጋግረሽ ወደ አጠናቀርሽው ዘገባ እንለፋ። ለወትሮው ሚያዚያ እና ግንቦት ወሮች በአማራ ክልል ምስራቅ ጎጃም ዞን ለሚኖሩ አርሶ አደሮች የዘር ወቅት ነበር። ዘንድሮ ግን ዝናብ በወቅቱ ባለመጣሉ በአካባቢው በብዛት የሚመረተው በቆሎና ጤፍ የተዘራው በሰኔ መጨረሻ ነበር። ያም ሆኖ ግን እህል በሚሰበሰብበት ህዳር ወር በድንገት የጣለው በረዶ የቀላቀለ ዝናብ በ2116 ሄክታር ላይ የተዘራ በቆሎ፣ ስንዴ፣ ጤፍ ጓያ፣ ሽምብራና ሌሎች የጥራጥሬ እህሎችን ሙሉ በሙሉ አውድሟል። ከዘጠና ሶስት ሺህ ኩንታል በላይ የሚጠጋ ምርትም ጠፍቷል። አቶ ሸጋው ነብሮ በቢቡኝ ወረዳ ሽማቦ ቀበሌ ውስጥ ምርታቸው ከወደመባቸው አርሶ አደሮች አንዱ ናቸው። ዝናቡ ወግልም ሲል ማሽላው እንደተጨናነቀ ዴፉን ምኑም እንዳለ አሁን ግን አጨዳ ላይ ነበርነ አጨዳ ሊጀመር ሲል ዴፉን እንደገና ዝናብ መጣ። ጎርፍ እንትን በረድ የከላከለ ዝናብ ህዳር ሶስት ቀን ምሽት አራት ሰዓት አካባቢ ማለት ነው በጣም በሀይለኛው ሁለት ሰዓት ሀያ አካባቢ ድረስ በረድ ያላቋረጠ ዝናብ ታለ አሁን አርሶ አደሩ ተምህርት ተምርት የተለያየበት ወቅት ነው ማለት ይቻላል በዘንድሮ ዓመት ማለት ነው እንደኛ ቀበሌ ያው ወደ አራት ጥማድ ጤፍ የጤፍ አዝመራ ሶስት ጥማድ ተኩል የሚሆን በቆሎ አዝመራ ሽምብራ ሁለት ጥማድ ስንዴ አንድ ጥማድ ጓያ ሁለት ጥማድ እንዲህ እያለ በቃ እንደው እኔ ወጣት ለሆንኩ የጎጆዎቹ እንጂ ሌላ እንደውም በርካታ በርካታ የተጎዳለ የጓሮ አትክልት ነበር። ማንጎ ጌሾ፣ ምንም የሚተካ አይደለም። በዚህ አመት ማለት ነው በደቡብ ክልል አለ ልዩ ወረዳ ነዋሪ የሆኑት አርሶ አደር አዳም አዲሱም እንዲሁ ለሶስት ተከታታይ ወቅቶች ዝናብ ባለመዝነቡ በአካባቢው በስፋት ይመረቱ የነበሩ እንደ በቆሎ፣ ጤፍና ማሽላ የመሳሰሉ ምርቶች ምርት እንዳልሰጡ ይናገራሉ። አለ እንደ ሆላና ወይን ነገር ነው። አየር ንብረቱ አርሶ አደር እየ ዘርቷል ታር ዘርቷል። ያው የተዘራው ሁሉም በቃ በህ በዝናብ ጥረ ያው እንደተቃጠለ ነው። ህዝቡ በጣም ከፍተኛ ድርቅ ላይ ነው ያለው። እርዳታ የመጣ ነው። በዚሁ በደቡብ ክልል አማሮ አካባቢ በግጭት ምክንያት ከመኖሪያቸው ተፈናቅለው ላለፉት ሰባት ዓመታት በቀርሳ ቀበሌ በስደት የሚኖሩት አርሶ አደር ጴጥሮስ ቤንጆም የተለያዩ ሰዎችን ማሳ በማረስ ቢያንስ ቤተሰቦቻቸውን ለመደገፍ ቢሞክሩም በዝናብ እጥረት እርሳቸውም ሆነ የአካባቢው ማህበረሰብ ምርት ማግኘት እንዳልቻለ በምሬት ያስረዳሉ።

بیام پڑکی مال ہے جناب جناب مقامی صاحب سیل نو کنا دیبہ سیل بکولو صاحب سیل ارم گواد صاحب سل نو ገና በማከሉ አሳያፈም ነው። ዝናቡ ተቆመ። ከዚህ ተነሳ በሪክ ምክንያት ሁሉ ጠፍቷል። እነዚህ አርሶ አደሮች የአየር ንብረት ለውጥ ባስከተለው የዝናብ እጥረት ከፍተኛ የሙቀት መጨመር ወይም ወቅቱን ያልጠበቀ ዝናብና ጎርፍ ምክንያት ለከፍተኛ ችግር የተጋለጡ ናቸው። ለአምስት ተከታታይ ወቅቶች ዝናብ በወቅቱ ባለመዝነቡ የኢትዮጵያን ደቡብና ደቡብ ምስራቅ አካባቢዎችን ጨምሮ በአፍሪካ ቀንድ የተከሰተው ለአርባ ዓመታት ያልታየ ከፍተኛ ድርቅ ሚሊዮኖችን የእርዳታ እጅ ጠባቂ አድርጓቸዋል። በምዕራብ አፍሪካም እንዲሁ ወቅቱን ያልጠበቀ ዝናብ ያስከተለው ጎርፍ በሚሊዮን የሚቆጠሩ ሰዎችን ከቤት ንብረታቸው አፈናቅሏል። ላለፉት ሁለት ሳምንታት በግብፅ ሻርማል ሼክ ሲካሄድ የቆየው 27ተኛው የተባበሩት መንግስታት ድርጅት የአየር ንብረት ለውጥ ጉባኤ የተካሄደውም በርካታ አፍሪካውያን የአየር ንብረት ቀውሶች ባስከተሏቸው የተፈጥሮ አደጋዎች ምክንያት ስቃይ ውስጥ ባሉበት ወቅት ነው። ጉባኤውን ከዚህ ቀደም ከነበሩት 26 ተመሳሳይ ጉባኤዎች ለየት የሚያደርገው ግን የአፍሪካ ሀገራትን ተጠቃሚ ሊያደርግ የሚችል የተባለ አዲስ የካርበን ክሬዲት ወይም የካርበን ልቀት ድርሻ ሽያጭን የሚያበረታታ ፕሮጀክት እንዲቋቋም መደረጉ ነው። ይህ ካርበን ክሬዲት ፅንሰ ሀሳቡ ምንድን ነው? የስነ ህዝብ ጤናና አካባቢ ጥበቃ ኮንሰርቲየም የስምጥ ሸለቆ ፕሮጀክት አስተባባሪ የሆኑት አቶ አበባየው ካሳይ ያብራራሉ። ምንድን ነው እሱ ያደጉ አገራት ሚሽናቸውን ዳይሬክትሊ መቀነስ ካልቻሉ፣ እንደ አማራጭ በታዳጊ አገራት ውስጥ የተለያየ ካርቦን ስክስትሬሽን ወይም ካርቦን ዳይኦክሳይድን ሪኑ የምናደርግባቸውን መንገዶች በመጠቀም ለታዳጊ ሀገራት ታዳጊ ሀገራት ላይ ኢንቨስት በማድረግ ወይም ካርቦን ክሬዲት በመግዛት ኢሚሽናቸውን ኒውትራላይዝ እንዲያደርጉ፣ ያው መጀመሪያ ኪዮቶ ፕሮቶኮል ላይ አቅጣጫ ተቀምጧል። አቶ አበባየው ካርበን ዳይኦክሳይድን ጨምሮ ሌሎች በርካታ በካ የተፈጥሮ ጋዞችን በከፍተኛ ሁኔታ ወደ ከባቢ አየር የሚለቁት ያደጉ ሀገራት የሚገዙት ካርበን ክሬዲት ኢትዮጵያን ጨምሮ በአፍሪካ ሊደረጉ የሚገባቸውን የአካባቢ ጥበቃ ስራዎች ለማገዝ ይረዳል ይላሉ። ካርበን ክሬዲት በሁለት መልኩ ነው ተግባራዊ የሚሆነው። አንደኛው ካርበን ልቀትን ማስወገጃ መንገዶች ናቸው። ለምሳሌ እንደ ሀገራችንም ኢትዮጵያ እንደ አፍሪካም ራሱ ብዙ ስራዎች እየተሰሩበት ያለው እና ጥሩ ፖቴንሻል የሆነው አንደኛው ደን ጥበቃ እና ከመሬት አስተዳደር ጋር በተያያዘ ለምሳሌ የተለያዩ ዛፎችን የመትከል የመንከባከብ ሪፎረስቴሽን እና ፎረስቴሽን እና ይሄ ደግሞ ሬድ ፕላስ የሚባለው ኢኒሽቲቭ አለ። ሌላው ብዝሃ ህይወትን ከመጠበቅ ጋርም እየተያያዘ ነው። ሌላው ምናልባት ከዚሁ ከኢሚሽን ሪሙቫል ጋር ሌላው የሚነሳው ስነምህዳርን ጋርን እንዲያገግም የማድረግ ሁኔታ ነው። ይህም ትልቅ ፖቴንሻል ነው። ከኢሚሽን ሪሙቫል ወይም ኤክስፕሬሽን ጋር በተያያዘ ሌላው ደግሞ እንግዲህ ምናልባት እኛ ሀገር ቴክኖሎጂ ላይኖር ይችላል። ዳይሬክት ኤር ካፕቸር የሚባል አለ። በቴክኖሎጂ በመታገል ካርበን ዳክሳይድን ከአትሞስፌር ውስጥ የማስገድ የማስወገድ ሁኔታ ነው። ሁለተኛው ደግሞ የኢሚሽን አቮይዳንስ የሚባለው ወይም የካርበን ዳክሳይድ ልቀት እንዳይኖር ማድረግ እና መቀነስ። ይሄኛውም ደግሞ ከምን ጋር እያያዛል? ሪኖብል ኢነርጂና ኢንፍራስትራክቸር ቀጥታ ካርበን ልቀትን የማያመጡ የተለያዩ የልማት ተግባራትን የመስራት ሁኔታ ለምሳሌ እንደ ሃይድሮኤሌክትሪክ ፓወር፣ ሶላር ኢነርጂ እና የመሳሰሉትን መስራት ነው። ሌላው ደግሞ በኢነርጂ ኤፊሽንሲ ወይም ከሀይል ጋር በተያያዘ ለምሳሌ ሕብረተሰብ አቀፍ የግሪንሃውስ ጋስ ልቀትን ማስወገጃ እና መቀነሻ ፕሮጀክቶችን መስራት ነው። ለምሳሌ ለሀገራችን ብናነሳ የማገዶ ቆጣቢን በስፋት በማሰራጨት የካርበን ልቀትን ለመቀነስ ብዙ ስራዎች እየተሰራ ነው። ያለው የአየር ንብረት ተጽዕኖ ቀጥተኛ ክንዱን የሚያሳርፍባቸው አርሶ አደሮችና አርብቶ አደሮች የዓለም መንግስታት በየአመቱ ስለሚሰበሰቡበት ጉባኤም ሆነ የካርበን ክሬዲት ሀሳብ የሚያውቁት ነገር የለም። እንግዲህ እኛ በወረዳው ገና የተቋቋመ ስለሆነ ምን ብዙ እስከዚህ ቴሌቪዥን መለ መብራት ችግርም አለ። አንተ መጠል አፍ ይጠፋል። ስለዚህ ብዙ መረጃዎች አናውቅ። ልክ እንደ አቶ አዳም፣ አቶ ሸጋውም የግብርና ባለሙያዎች ከሰጧቸው መረጃ ውጪ ስለ አየር ንብረት ለውጥ ጉባኤም ሆነ ካርበን ክሬዲት የማውቀው ነገር የለኝም ይላሉ። ያንን ብዙ እውቅና የለኝም። ያው በግብርናዎች እንዲህ አየር ንብረት እንዳይዛባድ እናት መንጥሩ ምን ምን ሲባል ያው እንረዳ ነበር ማለት ነው። እንዲህ መልሶ እንዲጠካ ቦታው ማለት ነው እያደረግን ያለንበት አጋጣሚ ነበር። ያው እንግዲህ ዙሮ ያም ለውጤት ሳይደርስ በሰልፍ ላይ ቀረ ማለት ይቻላል ማለት ነው። ኬንያ፣ ማላዊ፣ ጋቦን፣ ናይጄሪያ እና ቶጎ የካርበን ገበያውን በፍጥነት ለመቀላቀል ቃል ከገቡ የአፍሪካ ሀገራት መካከል ጥቂቶቹ ናቸው። መንግስቶቻቸው እየተቀበሉት ያለውን የካርበን ልቀት ድርሻ ሽያጭ ያልተረዱት የችግሩ ገፈት ቀማሽ አርሶ አደሮች እና አርብቶ አደሮች ታዲያ፣ የዚህ ሽያጭ ተጠቃሚ የሚሆኑት በምን መልኩ ነው የሚለውን አቶ አበባየው በምሳሌ ያስረዳሉ። ከዚህ በፊት በኢትዮጵያ ደረጃ ወይም እንደ አፍሪካ ደረጃ የመጀመሪያ የሚባለው የካርበን ፕሮጀክት ደቡብ ምዕራብ ኢትዮጵያ ላይ የተሰራ ካርቦን ፕሮጀክት የሚባላል እና በዛም የደቡብ ምዕራብ ኢትዮጵያ ማህበረሰብ ተጠቃሚ ሆነዋል። ምንድን ነው እሱ? መጀመሪያ አካባቢው በጣም የተራቆተ ነበረ። ነገር ግን አካባቢው እንዲያጋግም በተሰራው ፕሮጀክት ትልቅ ጥቅም ማህበረሰቡ አግኝቷል። ምናልባት ከዚህ ጋር በተያያዘ የካርበን ክሬዲት ጥቅሞች አንደኛ የአፍሪካ ውስጥ ያሉ ማህበረሰቦች አንድ አካባቢን በተለያየ መልኩ በደን ልማት በፎረስትሪ ሊሆን ይችላል፣ በስነ ምህዳር እንዲያገግም ማድረግ። ሌላው ደግሞ በኢሚሽን አቮይዳንስ ጋር በተያያዘ ትልቅ ፖቴንሻል አለው እና ዓለም አቀፍ ካምፓኒዎች እና በተለይም የሚያድጉ አገራት ለሚለቁት ካርበን ዳይኦክሳይድ ለዛ ኦፕሴት የሚሆን በታዳጊ ሀገራት የተለያዩ ኢንቨስትመንቶችን ያደርጋሉ። አንዳንድ የአካባቢ ጥበቃ ባለሙያዎችና የመብት ተሟጋቾች ግን ይህ የካርበን ገበያ በረጅም ጊዜ እንዲመጣ የሚፈለገውን የከባቢ አየር ሙቀት ለመቀነስም ሆነ የአየር ንብረት ለውጥን ለመክታት አያስችልም በማለት ይቃወሙታል። ከነዚህ አንዷ እርዝ ላይፍ አፍሪካ በተሰኘ የደቡብ አፍሪካ ተቋም ውስጥ ዳይሬክተር የሆነችው ማኮማ ላካላካላ አንዷ ናት። የካርበን ክሬዲት አሳሳቢው ነገር ካርቦን ዳይኦክሳይድን በብዛት ወደ ከባቢ አየር በመልቀቅ የሚበክሉትና ዛሬ ላለንበት የአየር ንብረት መዛባት ተጠያቂ የሆኑት አካላት መበከላቸውን እንዲቀጥሉ የሚያደርግ መሆኑ ነው። የአየር ንብረት ለውጥን ለመግታት ይሄ ትክክለኛው መንገድ አይመስለኝም፣ ምክንያቱም ምንም የሚጠቅመን ነገር የለም። ይሄ ሌሎች ሀገሮች የሚለቁትን በካይ ጋዞች ወደ ራሳችን እንደመውሰድ ማለት ነው። ይሄ ደግሞ ምንም አይጠቅምንም። ይህን ስጋት በተወሰነ መልኩ አቶ አበባየሁም ይጋሩታል። በተለይ እንደ አውሮፓውያን አቆጣጠር በ2050 የካርበን ዳይኦክሳይድ እና ሌሎች በካይ ጋዞችን ልቀት ለማስወገድ የተቀመጠውን ግብ ለመምታት እንቅፋት እንደሚሆን ቢያምኑም ለጊዜው ያለውን አማራጭ መጠቀም ግን የተሻለ ነው ይላሉ። ያደጉ ሀገራት ወይም ብዙ የካርበን ዳክሳይድ ልቀት ወይም ግሪንሃውስ ጋር ኢሚሽን ያላቸው ሀገራት የካርበን ልቀታቸውን ቢቀንሱ ወይም ሪሙቭ ያደርጉ በራሳቸው መልካም ነበር፣ የመጀመሪያው አማራጭ ነገር ግን ባለው ቻንስ ሀገራት መጠቀም አለባቸው። ጋፖችም ቢኖሩ ማህበረሰቡ መጠቀም አለበት ነው። የካርበን ክሬዲት ፕሮጀክቶች ጠቀሜታ አንደኛ ለምሳሌ በኢኮሲስተም ሪሃቢሊቴሽን ወይም ስነ ምህዳር እንዲያገግን በማድረግ ወይም በተለያዩ በደን ጥበቃ እና በመሳሰሉት ተግባራት ማህበረሰቡ የሚሳተፍ ከሆነ አንደኛ የአፈር የአካባቢው አፈር ለምነት ይመለሳል። የማህበረሰብ ከዚህ ከአፈር ለምነት ከመመለስ ጋር በተያያዘ ልምነትና ምርታማነት ይጨምራል። ሌላው ደግሞ በዛ ህይወት በዛ ህይወት እየጠፉ ያሉ ብዛ ህይወቶች ይመልሳሉ እንዲያገግም ይሆናል፣ ማለት ነው። ሶሻሊም ትልቅ የሆነ ጠቀሜታ አለው። ይሄ ደግሞ ከምን ጋር የተያዘ ነው? ከፉድ ሰኪሪቲ ጋር በተያያዘ ትልቅ ብሎ አስተዋጽኦ ያደርጋል። ለምን በፉድ ሴኪሪቲ አገራችንም ችግር ውስጥ ስላለች፣ ከፉድ ሴኪሪቲ ወይም በምግብ ራስን ከመቻል ጋርም በቀጥታ ይገናኛል። በአየር ንብረት ጉባኤው ላይ የተሰበሰቡ የዓለም መሪዎች በየዓመቱ 300 ሚሊዮን የካርበን ክሬዲት በማውጣት የአፍሪካን የካርበን ገበያ ለማሳደግ እቅድ ይዘዋል። ይህም በአህጉሩ ከ30 ሚሊዮን በላይ የስራ ዕድል እንደሚፈጥር ተመልክቷል። ነገር ግን አቶ ጴጥሮስና አቶ አዳሙን ጨምሮ በተከታታይ ወቅቶች ዝናብ ባለመዝነቡ በድርቅ ለተጠቁ ወይም እንደ አቶ ሸጋው ባልተጠበቀ ዝናብ የሰብል ምርታቸውን በጎርፍ በማጣታቸው የሰው እጅ ጠባቂ ለሆኑ በሚሊየን የሚቆጠሩ የአፍሪካ አርሶ አደሮችና አርብቶ አደሮች ምን ያክል ለውጥ ያመጣ እንደሆን ወደፊት የሚታይ ይሆናል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ Washington, D.C. ካርቦን ክሬዲት ወይም የካርበን ልቀትን ማካካሻ ተብሎ የሚጠራው እንቅስቃሴ በተለይ እንደ ኢትዮጵያ ያሉ ታዳጊ አገራትና በአየር ንብረት ለውጥ ቀውስ ቀጥተኛ ተጠቂ የሆኑ የማህበረሰብ ክፍሎች እንዴት ችግሩን መዋጋትና ከለውጡ ጋር እንዲላመዱ ያስችላል የሚለውን ነው የተከታተል ነው። አሁን እንግዲህ ደሬ ዓርብ ዕለት የተጠናቀቀውን ዓለም አቀፍ የአየር ንብረት ለውጥ ጉባኤን አስታከን ይህን ሀሳብ አነሳን እንጂ የአየር ንብረት ለውጥ ጉዳይ ከዚህም በኋላ በተደጋጋሚ አጽንኦት ሰጥተን የምንዳሰሰው ጉዳይ ይሆናል። በሌሎች ጥንቅሮች እንመለስበታለን። ወደ ተከታዩና የኢትዮጵያን የስዕል ጥበብ እድገት ወደሚዳስሰው ዝግጅት ከማለፋችን በፊት ግን ብጻት ስዩም በአስረሳኝ እያለች በምታዜመው ሙዚቃ ረፍት አድርገን እንመለስ። በኢትዮጵያ በሁሉም መልኮች በተለይም ባለፉት 20 ዓመታት ውስጥ አድጓል ይለናል የምሽቱ እንግዳችን አንጋፋው ሰአሊ መምህርና የሥነ ጥበብ ተንታኝ እሸቱ ጥሩ ነ እሸቱ ቀደም ሲል በዓለ የሥነ ጥበብ እና ዲዛይን ትምህርት ቤት አሁን ደግሞ በግሉ በመሰረተው የደብረ ብራሄ ጥበብ አካዳሚ ወይም ኢንላይትመንት የሥነ ጥበብና ዲዛይን ትምህርት ቤት የስዕል አፍቃሪያን ተማሪዎችን በማሰልጠን ላይ ይገኛል። በኢትዮጵያ የስዕል ጥበብ እድገትና በአቋቋመው የጥበብ አካዳሚ ዙሪያ ካንተ ጋር ያደረጋችሁት ውይይት ነው ተከታዩ መሰናዶ። የስዕል ጥበባዊ ምግብነቱ ለአይን ነው። በዚህኛው ፕሮግራማችን የሚደመጥ ሬዲዮንንና ስዕል በአይን እንደሚገባ በጆሮም ይገባ ይሆን? ለመግቢያ እስኪ የዛሬው እንግዳችን ከተረከልን አንዱን ስዕል እናዳምጥ። ደጋግሜ አእምሮዬ ውስጥ የነበረ መኖር ወይም አለመኖር የሚል አንድ ስዕል አለ። እሱ ስዕል በጣም የምወደውና የማከብረው እንዴት ነው ብትለኝ፣ ሶስት ርዕሰ ጉዳይን አንድ ላይ ትሪፕቲች የሚባል አለ። ሶስትዮሽ አሳሳልና አቀራረብ ነውና ይሄ ስዕል አንደኛው ርዕስ አይል አቤልም ገደለ ነው። ሁለተኛው ርዕስ ዳዊት ጎልያድን ገደለ ነው። ሶስተኛው ርዕስ እናቶች፣ መሬት፣ ስልጣኔ ይሄ እንግዲህ መግደል ከሚለው ጋር የተያዘ የመጨረሻው ደግሞ ሰለባ የሚሆን ደግሞ እናቶ፣ ሚስቶችና እህቶች ናቸው። ሶስት ሴቶች መሀል አሉ። በዘመነ ደርግ አካባቢ ነው የሰራሁት። ቀድሞ ያን ስሰራ አረንጓዴ፣ ቢጫ፣ ቀይ ለማልበስ ስላፈርኩኝ በትንሽ በትንሹ ነው የሞከርኩት እንዲታይ እነዚህ እንግዲህ የቃየልም የአቤልም እናት ዋነ የዳዊትም የጎልያድም እናቶች ያው እናቶች ናቸው። የሶስትዮሽም እናቶች የሚያለቅሱት ኢትዮጵያውያን ናቸው። ስለዚህ ይሄ ጦርነት አላስፈላጊ ነው የሚል አቋም ይዤ ነበረ። ዘመነ ደርግ ነው የተሰራው። እኔ በጣም ወደዋለሁ። አሁንም ድረስ አለ ይሄው። አሁንም ድረስ እናቶቻችን እያለቀሱ ነው። እስከ ቅርብ ጊዜ እንግዲህ ከአሁን ወዲያ እርግጠኛ ነኝ እርቅ መጥቷል እንትን ይላል። በሚታይ ነገር ቢሆን ያምር ነበረ ያቋቋም የምን ያለ አባብስ የስሜት የመመታት ቃየል አቤል ላይ ሪክትም የሆነው ወይም ደግሞ ሰለባ የሆነው ቃየል ገዳው አንድ በጣም የጎዳኝን ሰው መልክ ነው ያደረኩት። ወዳቂው ግን እኔ ነው ቃየልን አቤልን የወደቀው የሆንኩት ራስ የሚያደርጉት በዳዊትና ጎሊያድ ላይ ገዳው ወይም ደግሞ አሸናፊው ዳዊትን ወክዬ የራሴ መልክ ነው ያስቀመጥኩት። የወደቀው ግን አንድ እንዲሁ ዝም ብሎ አሁን ልናገረው ማልቸው የሆነ ሰው ምስል ነው። ግን መልኩ በደንብ አይታወቅም። በአንድ መልክ የሚታወቅበት ከኋላው ከጀርባው የጭንቅላቱ አንዳንድ ሰው ሲመለጥ፣ አንዳንዴ ከመሀል ከጀርባው ይመለጥ አለ ካናቱ ፍለፊት ሰው እንደሱ አይነትን ያለው ሰው ነው የወደቀው። እሱ ታሪክ ይፈተዋል ወደ ስለዚህ የፈለገውም ብቻ የቃየልም የአቤልም አንድ እናት የዳዊት እናት እና የጎልያድ እናት ሴቶች ናቸው እናቶች ልጄ እንኳን ሞተ አይሉ ለምን ሞተ ነው የሚሉት ስለዚህ እናቶች ናቸው የሚያለቅሱት የደረሱ ደግሞ ከሆኑ ያው ባሎች ናቸው የሚሆኑት የባል ሞት ነው እና ሚስቶች ናቸው የሚያለቅሱት እንዲህ እያለ እህቶች ያለቅሳሉ ስለዚህ ይህን ርዕሰ ጉዳይ በጣም አከብረዋለሁ ወደፊትም የምሰራው እሸቱ አሁን ሰዓሊ ብቻ ሳይሆን መምህርም ነው በአሁኑ ሰዓት መምህር ነኝ። የኢንላይትመንት አርት አካዳሚ ወይም በአማርኛ ደብረ አብረሀይ ጥበብ የሚል የስዕል ትምህርት ቤት መስርቻ አለው። የመሰረትኩትም ከጓደኞቼ አቶ አስናቀ ወይም ሰዓሊ አስናቀ አዲስ አበባ ስነጥበብ ትምህርት ቤት መምህር በነበርኩ ጊዜ ከተዋወቅኩት እና በኋላም እስከ መጨረሻ የተዋወቅ ነው። በአሁኑ አጋጣሚ ግን በሆኑ ምክንያቶች ለሁለት ተከፍለናል እንጂ አብረን ያቋቋም ነው። አብሮም አንተነህ የሚባል ሰዓሊ እንደዚሁ ሶስተኛ አብረን ስንጀምረው አስራ ዘጠኝ መቶ ዘጠና ዘጠኝ መጨረሻ ላይ ነው የጀመር ነው። ሁለት ሺህ ላይ ፈቃድ አግኝተን ማስተማር ጀመረ። እንግዲህ አሁን ወደ አስራ አምስት ዓመት ሆኖታል ማለት ይቻላል። ሞስኮ የሱሪኮቭ አካዳሚ ተማሪ የነበረው እሸቱ ጥሩነ በሞስኮ ቆይታው የስዕል ጥበብን ብቻ ሳይሆን ለጥበቡ ግብአት የሆኑትን የአገሩን ታሪክና ባህል ጭምር የተገነዘበ መሆኑንም ይገልጻል። ይሁን እንጂ በስዕል ጥበብ የበቃሁና ጥሩ ደረጃ ላይ ነኝ ብዬ እገምት ነበር ያለው እሸቱ በአካዳሚው የገጠመውንና እስከዛሬ የጠቀመውን ልምድ መኖሩን ያወጋል። እንግዲህ ወደ ዋናው ትምህርት ቤት፣ ወደ አካዳሚ፣ ወደ ሶሪኮ አካዳሚ ስገባ የነቃሁበትን ጊዜ ነውና የምሰራውን ስራ እዚህም ጥሩ ውጤት ይዤ ነበርና ዓይኔን አምነው ነበረ እችላለሁም ብዬ መቶ ፐርሰንት እናገር ነበረ። አዲስ አበባም እያለሁ ብዙዎቹ በሳሪነቴ አክብሮት ሰጥተውኛል። ጎበዝ ጎበዝ ብለውኛል መምህራኖች። ውጭም ከወጣሁ ወዲያ በተለይ አንድ ረሃብ የፈታው የሚል በወሎ ረሃብ ላይ የተመሰረተ ስደት ላይ የተመሰረተ አንድ ስዕል ሰርቼ ስለነበር ብዙዎቹ አክብረው ነበርና ሌሎችም ሰርቻለሁ። ግን ያ ልዩ እንትን ስለሰጠ በቃ ራሴን አዋቂ ወይም ደግሞ ያው እንደ አንድ ወጣት በቃ ብቁ ነኝ ብዬ አስብ ነበር። በኋላ አንድ ፕሮፌሰር አንድ ከሶስት ከአራት ወር በኋላ ትምህርት በኋላ እሸቱ፣ ዓይንህ ያያል፣ እጅህ ይሰራል ግን አለና ጭንቅላቱን በጣቱ ጭንቅላቱን ነካ እና በጣም ተሰማኝ። ምን ማለቱ ነው? ዓይንህ ያያል፣ እጅህ ስዕል ይሰራል፣ ታዘዛል ግን አለና ጭንቅላቱን ሲነካ አይ፣ አንድ የሆነ ነገር ተሰማኝ። ምን ማለቱ ነው? ከአፍሪካ የመጣነ አታስብም ማለቱ ነው። በጣም ያልተሰማኝ ነገር የለም። ሁልጊዜ ኔጋቲቭ የሆነ ወይም ደግሞ ተቃራ የሆነውን ሀሳብ አሉታ የሆነውን ሀሳብ አእምሮዬ ውስጥ መጣና በዚህ ምክንያት ምን ተሰማኝ? አኮረፍኩ ብቻዬን ቁጭ ብዬ ከመስራቱን ትችል ወደ ጥግ ደ ስቱዲዮ ትልቅ ነው፣ እንግዲህ ስቱዲዮ ነው የሚባለው። አንድ ጥግ ሄጄ ቁጭ አልኩኝ። ማረፊያ ቦታ እንደዚህ አለ። ይህ ሲሆን አኩርፎ የተቀመጠውን እሸቱን አስተውላ የምትከታተለው ሴት ነበረች። የሆነውን እንዲህ ገለጠችልኝ ይላል እና የሆነች ልጅ ለካ አትኩሮ አይታየኛለች ንግግራቸውንም ሰምታል። መጣችና አይዞ ሽሩ እሳቸው እኮ ያሉት አለች። በእነሱ ቋንቋ ነው እሳቸው ያሉህ እጅህም አይነህም ጥሩ ነው ግን የምትሰራውን ነገር ቀድመህ ማሰብ አስብህ፣ አደለም ታደርግ ይሄ ደግሞ ዘዴ አለው ብላ አንድ በአንድ አስረዳችኝ። መጀመሪያ ስታሳይኝ አውቀዋለሁ አልኳት። በኋላ ግን አደለም ብታውቀውማ፣ ረዥም መንገድ አደለም የምትሰራው፣ መስራት ያለብህ በአቋራጭ የተሰራው ነበረ ይኸው እኛ እኮ ስንነድፍ እንዲህ ስናደርግ እንዲህ ስናደርግ እንዲህ ስናደርግ ቶሎ ብለን ነው። አንተ ግን ቀስ ብለህ ነው የምትሰራው ስትለኝ እስኪ ይሄ ነገር ልቤን እንትን ብዬ ሳይ ለካ ማቆም ይመስለኝ ወረቀት ላይ አውቀዋለሁ። ማንኛውም ስዕል መጽሐፍ ላይ አለ ግን ውስጥ ገብቶ ሚስጥሩን ማወቁ በእሷ አማካኝነት እንዲሁም አንድ መጽሐፍ አምጥታ ሰጠችኝ በስጦታ መልክ ይሄንን አጥና ብላ በጣም ሲምፕል የሆነውን ስፌሪክ የሆነ ወይም ደግሞ ሉላዊ የሆነ ቅርጽና ሳጥናዊ የሆነውን ቅርጽ ነጥለህ በጥላና ብርሃን ህግ፣ በንጣትና ጥቁረት ህግ እያለች አንድ ባንድ አስረዳች። ለካ ይሄ ነገር ብዬ ማጥናት ጀመርኩ። ለአንድ ለሁለት ወር ለሶስት ወር እንደገና እየተማርኩም እዛው እያለው ማታ ማታ ስገባ ያንን ስራዬ ብዬ በደንብ አጠን ነው ምክንያቱም የማየት የማሰብ፣ የመሳል የሚል ሂደት ፈጠረ። እንዲሁም ይሄንን እጽፎው ነበረ ሚ ችሎታዬ ተመስክሮልኛል። ጥሩ ነው ብለውኛል። አይኔን ከዛ ደግሞ የማሰብ ችሎታዬ ደግሞ በስዕል የማሰብ ልክ በንግግር እንደምናስበው አሁን ንግግራዊ ነገሮችን ቃላዊ ነገሮችን ትርጉም እየሰጠን እናስበዋለን። በስዕል ስ ይታሰባል ወይ? አዎ በምስል ይታሰባል። ምስል መሰረታዊ ቅርጽ አለው። ለዚህ ለዚህ ለዚህ ይቀርባል ብለን እናስባለን። እንዴት ልስራው ሲባል ቴክኒካል ነገር ነው። በኋላ እንደ እንትን ተገለጸልኝ ማለት እችላለሁ። በጥሩ ሁኔታ መማር ጀመርኩኝ። ተማሪውና ሠዓሊው እሸቱ ወደ አዲስ አበባ ሲመለስ ሠዓሊና አስተማሪው እሸቱ ሆነ እና ኢትዮጵያ ውስጥ ስመጣ ሶስት አመት የአዲስ አበባ ስነ ጥበብ ትምህርት ቤት ውስጥ አስራ ዘጠኝ መቶ ሰባ ሰባት እስከ ሰማንያ መጀመሪያ ላይ አስተማሪ ሆኜ ገብቼ ነበረ። የበማስተማር ዘዴ ልጆቼ ላይ ወይም ማስተምራቸው ልጆች ላይ የመጀመሪያውን ሙከራ በራሴም ለራሴም ለእነሱም ሳረግ በጣም በቀላል መንገድ ይገባቸው ጀመር። እዚህ ላይ መዘንጋት የሌለበት ሰዓሊ ታደሰ መስፍን እሱም ከሌኒንግራድ ወይም በአሁኑ ሰዓት ተርቡርግ ነው የሚባለው ከዛ ተመርቆ መቶ እንደ አጋጣሚ አንድ ላይ ነው ትምህርት ቤት የጀመርነው ተቀባበለ እና ለውጥ አመጣ። በአለ የሥነ ጥበብና ዲዛይን ትምህርት ቤት መምህር የነበረው እሸቱ አብርሃይ ጥበብ በሚል የራሱን የጥበብ አካዳሚ ከፈተ። ለመሆኑ አብርሃይ ጥበብ ምን ማለት ነው? እንግዲህ አብርሄ ማለት ያው አብሪ ማለት ነው። ጥበብ አብርሄ ጥበብ ስንል ጥበብን የሚያበራ ለማለት ነው። ቃሉን የወሰድኩት ዘመነ አብርሄ የሚል ስዩም ወልዴ የጻፈው ቃል አለ። ዘመነ አብርሄ ደብረ የሚለውን ደግሞ ቃላት የወሰድኩት እዚህ በሀገራችን ውስጥ በተለይ በዚህ በቤተ ክርስቲያን ትምህርት ውስጥ ትልልቅ የቤተ ክርስቲያን ደብሮች አሉ። ክብርም ዋጋም የሚሰጣቸው ቅኔ የሚማሩበት፣ ዜማ የሚማሩበት፣ አቋቋም የሚማሩበት እና ሌሎችንም እና ቃውንት እዛ ገበታቸውን ዘርግተው ትምህርት ያስተምራሉ። ይህንን ሳይ ደብረ የሚለው በአብዛኛው የመማሪያም ቦታ ነው እና በጣም የተገናኘልኝ ምንድን ነው የፕሌቶ አካዳሚ የተመሰረተው በአንድ አጸድ ስር ነው እና ደብር ማለት ነው። አጸዱን ስር አጠገብ ነው ትምህርቱን የጀመረው እና እሱም እዛ ሆኖ ነው ትምህርቱን ማስፋፋት የጀመረው። የኢትዮጵያ ስርዓቱን ብታይ ከታላላቅ ደብር ውስጥ የወጡ ምሁራኖች ናቸው ያሉ። እዛው እርስ በርሱ ነው የሚማረው። አንዱ ትልቁ መምህር አንዱን የሚቀጥሉትን ተማሪዎቹ የሚቀጥለውን የሚቀጥለው የሚቀጥለውን ተማሪ እያስተማረ የተወራረሰ አካሄድ ነው። ስለዚህ ለእኔ ደብረ አብርሃ የጥበብ ስር የጥበብ አካዳሚ ለማለት ነው። ከስር ሁልጊዜ ደብረ አብርሃ የጥበብ ብለን ኢንላይትመንት አርት አካዳሚ በሚለው ስር በአማርኛ በቅንፍ ደብረ ብርሃን ጥበብ ብለን እንጽፋለን። ይህንን ሆን ብለን ነው ምናልባት አንድ ቀን እድገት ብናመጣ ምን ብናመጣ በሂደት ያው በህጋዊ መንገድ ስሙን ቀይሮ ቀድሞ ኢንላይትመንት አርት አካዳሚ የነበረው አሁን ደብረ ብርሃን ጥበብ ተብሎ ይቀጥላል የሚለውን ማስያዝ ይቻላል። የስዕል ጥበብ ትምህርት ቤት መክፈት ለምን አስፈለገ? አላማው ምንድን ነው? እስካሁንስ ምን አድርጓል? ምን ያህል ተማሪዎችን ሳስመርቀዋል? እንግዲህ የምናስተምረው ከስድስት ወር እስከ አስር ወር ባለ ጊዜ ውስጥ መሰረታዊ የስዕል ጥበብን ለማስተማር ነው። አላማ አድርገን የተነሳ ነው። በዛ ጊዜና ለምን መሰረታዊ የሚለውን ልክ እኔ ቀድሞ ያጣሁትን መሰረታዊ ትምህርት ያቺ ትንሽ አባባል እኔ ውስጥ ያልቀረጸችው ነው። እዚህ ማወቅ የሚገባኝን እዛ አወቅኩኝ። እዚህ አልነገሩኝም እንዳልል ነግረውኛል፣ ግን አጥብቀው በስነ ስርዓት ውስጡ ያለውን ሚስጥር ወይም ሰክሬት ልበለው፣ እሱን በደንብ አላገኘሁትም። ወይ አስተማሪዎቼ ነገሩኝ አልገባኝም፣ ወይም እነሱ አልነገሩኝም በሚለው ውስጥ ተመስርቼ ይህን መሰረት መስጠት አለብን። መሰረታዊ የስዕል እበብን ማስተማር መሰረታዊ የስዕል ቋንቋን ማስተማር መሰረታዊ የስዕል አና ስርዓትን ማስተማር በሚለው ነው የጀመርነው። ለምን ይሄ መሰረቱ ስታስተምር ወደ ላይ ለከፍታው ስር እንደ መስደር። ከዚህ ወዲያ የሚመጡት ተማሪዎች በቀላሉ ትምህርቱን ወስደው ይገርማል። ከዚያ ወዲያ ቶሎ ይደርሳሉ። ሀሳባቸውን መግለጽ ይጀምራሉ። በስዕል ማድረግ ይችላሉ። እንግዲህ በመቶዎች የሚቆጠቡት ተመርቀዋል፣ ወይንም ደግሞ ተምረው አልፈዋል ያስመረቅናቸው ልጆች በጣም ብዙ ናቸው። ዬ ባፌ ሙሉ ልናገር አልችልም፣ ግን በተወሰነ ቁጥር መጥተው ተምረው የሚሄዱ አሉ። ሲኦሲ ወይም ደግሞ የብቃት ማረጋገጫ የሚባል አለ። በብቃት ማረጋገጫ ያለፉ በዚህ እንትን ውስጥ ወደ ሰባ የሚደርሱ ተማሪዎች አሉ፣ ሄደው ተፈትነው ያለፉ። አንዳንዶቹ እኛ ሲኦሲ ምን ያደረግልናል ወይም ብቃት ማረጋገጫ ምን ያደረግልናል የሰዓሊ አልፏል አላለፈ መባሉ ምን ጥቅም አለ ብለው ቢሮ ውስጥ የሚሰሩ በልዩ ልዩ ስራ ላይ ያሉ። ኢትዮጵያ ውስጥ ስዕል የመማር ፍላጎት ምን ያህል ነው? በጣም የሚያስገርምና ከጠበቅነው እቅዳችን ውጭ ነው ይላል እሸቱ። እቅዳችን ላይ ሳናስቀምጠው፣ ሀሳባችን ላይ ሳናስቀምጠው ያጋጠመን ነገር ምንድን ነው? እኛ ለወጣቶች ለጀማሪ ተማሪ ነበር። ነገር ግን ለካ ብዙ ሰዎች ስራ ላይ ያሉ አሁንም ድረስ እስከ ማታ የሚማሩ አሉ። ስራ ላይ ያሉ ሰዎች፣ የተለያየ ሙያ ውስጥ ያሉ ሰዎች ስዕልን መስራት ፈልገው ስዕል የሚያስተምራቸው ያጡበት በቀላሉ ያጡበት ጊዜ ነበር። እንግዲህ ህጻናትን ልተውና ከሰባተኛ ከስምንተኛ ክፍል አንስቶ በማንኛውም እድሜ ውስጥ ያሉ ይማራሉ። እስከ ሰባ ዓመት አዛውንት የሆኑ ድረስ መጥተው ተምረዋል። መኖክሲት ሳይቀሩ ተምረዋል። ዩኒቨርሲቲዎች አሁንም እየተማሉ ያለው። በሌላ በኩል በጣም የገረመን እኛ ለወጣቶች ብለን ያሰብነው ለካ ብዙ ሰራተኛ የስዕል ጥማትና ፍላጎት አለው የሚያስተምረውን ጊዜ ነው። እና ይመጣሉ ለትንሽም ጊዜ ቢሆን ለአንድ ወርም ለሁለት ወርም ለሶስት ወርም ተምረው ይሄዳሉ። እና እንግዲህ እቅድ ያልያዝነው ለወጣቶች ብለን አንደኛ በጊዜው ከተቋቋመው የአዲስ አበባ ስነ ጥበብ ትምህርት ቤት አሁን አለፈለገ ሰላም የስነ ጥበብና የዲዛይን ትምህርት ቤት የሚለው ወይም ደግሞ በዩኒቨርሲቲው ስር ያለው ለሱ ቅድመ ዝግጅት ስለሚያደርጉ ተማሪዎች ግብአት ይሆናል ብለን ነበር። እንደ አጋጣሚ ግን የተፈሪ መኮንን ትምህርት ቤት እንደዚሁ ተቋቁሞ ነበር። የስነ ጥበብ ትምህርት ቤት አለ፣ በዲፕሎማ ያስመረቃም፣ ለሱም ግብአት መሆን ይችለዋል። የሚገርም አካውንታንት የሆኑ ብዙ ተማሪዎች አሉ። የሚገርም አሁን እንዲያው ዳታውን ላሳይ ይችላለሁ፣ ሌላ ነግሩ ይችላለሁ። ሜዲካል ዶክተር ውስጥ ያሉ አስተማሪዎች አሉ። አሁን በቅርብ ቀን እንኳን ባለ ሁለት ዓመት ዶክተር አታክልት የሚባሉ አለርት የሚሰሩ መጥተው እኛ ጋር ተምረዋል። ተምረው የነበራቸውን የተሰጠው አውጥተዋል ገና ስንጀምር ደግሞ አካባቢ ዶክተር አሰፋ ኃይለ ጊዮርጊስ የሚባሉ የእንስሳ ሐኪም ናቸው ኢትዮጵያ ውስጥ ከመጀመሪያዎቹ አንዱ የሚባል ናቸው። ተምረው ሩ ውጤት ራሳቸው ይዘው በጣም በሚገርም ሁኔታ እያሳቁን ነበር። እንግዲህ አፈወርቅን በእድሜ የምቀርበው ኔ ነኝ እተከዋለሁ እያሉ እየተጫወቱ እና ተመልከት እና ይህን እድል አግኝተናል። ብዙ ሰው ነው ያየ ነው። አንድ ደግሞ ደስታ የሚሰጥህ ልክ ተምረህ ውጤት እንደምታመጣ ሁሉ አስተምረህ ለካ በአንተ ውስጥ ሰዎች ራሳቸውን ሲያገኙ በጣም እጅግ በጣም ደስ ይላል። ልክ እርካታ ነው የሚሰጠው። ተማሪዎቹ ከተነሳ ምናልባት ቅድምም ጠቀስ አድርገኸዋል። ተማሪዎቹ መካከል እማሆይ ወለት ተወልድ በርታ ነው የሚባሉ እንደነበሩ ሰምቻለሁኝ፣ አንብቤያለሁኝ። እስኪ ስለ እሳቸው ስ ንገረን። እንዴት መጡ? እንዴት ተማሩ? ከገዳም ነው የመጡት? አዎ፣ ከምሁር ገዳም ነው የመጡት። ውስጣቸው ተሰጥቶ ስላለ ነው የመጡት። ከእሳቸው በፊት አንድ መፊት መጥተው ነበረ፣ አቋረጡ። እሳቸው መጡ። ሲጀምሩም በቃ ያለቻቸውን እውቀት እኔ እንደዚህ ነው ችሎታዬ ምንድን ነው ምናምን አሉ። ምንም ችግር የለውም። መሰረታዊ የስዕል እውቀት ማስተማር ማለት አንደኛ ወደ ማንም ችግር ውስጥ አይከትም። ይሄ የቤተክርስቲያን ስዕል ወይም ደግሞ የዘመናዊ ስዕል በሚለው አይደለም። እኛ መሰረቱን ነው የምናስተምር። መሰረቱን ስልታስተምር ወደ ፈለግከው ለመሄድ እድል ይኖርሃል። እሳቸው መጡ። የተወሰነ ጊዜ በጣም ይሰሩ አጠኑ። ምን አሉ። ምንም አድርጌ ልነግርህ አልችልም። ይሄ እንደው ቃል የሚገልጸው ቢሆን ከውስጣቸው ያለው ውስጣዊ ችሎታ በተለይ ከለር ከተማሩ በኋላ ህብረ ቀለምን ከተማሩ በኋላ በጣም በጣም የሚገርም ይገርም ስራዎች መስራት ጀመሩ እና ፍጥነት ቸውምናቸው ምናቸው ሁሉ መጣ እና እዚህ ላይ ትልቅ ምስጋና ሊሰጣቸው የሚገባ ከእሳቸው ቀጥሎ የአስኒ ጋለሪ ኃላፊ ወይዘሮ ቆንጅት የዶክተር ሉላ ፓንክረስት ባለቤት አይታ፣ እኔ ይህንማ የኔ ስፖንሰር ማድረጋቸው ይዳሳዩ ብላ እሳቸው እሷ አስኒ ጋለሪ ውስጥ አሳይተው ሁለት ነገር አትርፎ ሄደዋል። አንደኛ ጥቁር ዝና አገኙ፣ ስም አገኙ። ሁለተኛም ትንሽም ገንዘብ አገኙ። በጣም የሚገርም ገንዘብ አልፎ ተርፎ ለትምህርታችን ሁሉ ድጋፍ አደረጉልንና በጣም እንገረመን። እንግዲህ እንዲህ አይነትም አለ። ሌሎች ደግሞ በዚሁ ትምህርት ቤት የተማሩና የተመረቁ ለተፈሪ መኮንንም ገብተው የተመረቁ በአሁኑ ሰዓት አስተማሪ ሆኖ የሚያስተምር አለ። እኛው ጋር ተምሮ እኛው ጋር ጨርሶ ተፈሪ መኮንን ሄዶ እንትን ብሎ እኛ ጋሁን አስተማሪ ሆነ አለፈለገ ሰላም ስነ ጥበብና ዲዛይን ትምህርት ቤትም ገብተው በጥሩ ውጤት የመጡ አሉ። እና ይህንን ስናይ ትልቅ እርካታ ይሰጣል። ስለዚህ እማሆይም አሁን ሙህር ገዳም ገብተው ትልልቅ ስዕል ነው የሚሰሩት። እርዳታ ሁሉ ያደርጋሉ። ለእኛ ትልቅ ዝና ነው የሚሰጡን። ከዛም ወዲህ አሁን በቅርብ ከደብረ ሊማኖስ መጥተው ተምረው ይሄደዋሉ። እንደገና አሁንም ደብረ ሊማኖስ መጥተው የሚማሩ አንድ ማሆ አሉ። እንግዲህ እንግዲህ ከገዳም መጥተው ከተማሩ አስራ ሁለተኛም ክፍል መጥተው ከተማሩ ከተለያየ ዩኒቨርሲቲ ኤምኤ ቢኤ ያላቸው መጥተው ከተማሩ፣ ዶክትሬት ያላቸው መጥተው ከተማሩ፣ አገሪቱ ውስጥ ይሄ ጥያቄ አለ ማለት የስዕል ፍቅር አለ ማለት ነው። መሆንም አለበት። አዲስ አበባ ውስጥ የእኛ ሁለተኛው የስዕል ትምህርት ቤት ነው። ከኛ በፊት የነበረ ሌላ የግል ስዕል ትምህርት ቤትም አለ ይላል እሸቱ። መዘንጋት የሌለበት የአቢሲኒያ የስነ ጥበብ ትምህርት ቤት የሚባል አለ። በተወሰኑ አመቶች እንለያያለን እነሱ የጀመሩት እና ሌላም ማበረታቻ የሆነ ትልቅ አራያ የሆኑላቸው ለኛ፣ ምክንያቱም ማስተማር እንደሚቻል ያየንበት ነው። እና እንግዲህ አዲስ አበባ ልበለው ወይም እኔ ላለሁበት ክፍለ ከተማ ሁለት ነን ያለ ነው። ሌላ ጋር ይኑር አይምር እኔ እንትን ላይ አላገኘሁም። ግን ከኔ ጋር አብረው ይሰሩ የነበሩት ትንተነህና አስናቀቅ ምስጋና ሰጣቸዋለሁ እነሱም ትምህርት ቤት አቋቁመው እያስተማሩ መሆኑን አውቃለሁ። እና ታርጌት ብለው አቋቁመዋል። ስለዚህ እንግዲህ እየሰፋ ነው ያለ ነው ማለት ይቻላል። እና አሁን እንደገለጽክልን በርካታ ተማሪዎች ዘንድ በተለያየ እድሜና የተለያየ የማህበረሰብ ክፍል ውስጥ ያሉት ሰዎች ውስጥ የስዕል ፍቅር ስዕል የመማር ፍላጎት በጣም ጎልቶ የሚታይ መሆኑን ማስተዋላችሁን ነው። ከዚህ አንጻር እንግዲህ ዞሮ ዞሮ ይሄ የኢትዮጵያን የስዕል እድገት ለምሳሌ በአይነቱና ጥበባዊነቱ ማየቱ አከራካሪ ና አስቸጋሪ ሊሆን ይችላል። በቁጥር ወይም በሰአሊ ብዛትና በስዕል ስራዎች ወይም ኤግዚቢሽኖች በሚሰሩ ስራዎች ቁጥርስ መግለጽ የሚቻልበት አግባቢ ያለ ይመስላል። እድገት አለው አለ ለምሳሌ በዘመን አንጓ ወይም ደግሞ በአስርተ አስርተ ዓመታት አንጓ ብናደርግ ከአዲስ አበባ ስነ ጥበብ ትምህርት ቤት በይፋ መመረቅ አንስቶ የመጀመሪያው አስር አመት የነበረው ብዛት፣ ከዛ ደግሞ እስከ መጀመሪያው ሀያ አመት እያለን ስንሄድ አሁን የአዲስ አበባ ስነ ጥበብ ትምህርት ቤት ወደ ስልሳ አምስት አመቱ ላይ ደርሷል እና አሁን ዩኒቨርሲቲም ሆኗል። እድገት አምጥቷል። እንግዲህ ከአንድ ስኩል ኦፍ አርት ወደ ዩኒቨርሲቲ አካል ደርሷል። አሁን ዲፓርትመንቶቹ ውስጡ ያሉትን ክፍሎች እንደዚሁ ሰብተዋል። ይሄ ራሱ አንድ ትልቅ ለውጥ ነው። በተለይም በዚህ ባለፉት አስራ አምስት እና አስራ ስድስት ዓመታት ውስጥ ወይም ሀያ ዓመታት ውስጥ ከፍተኛ ለውጥ ነው የመጣው። ሁለተኛ የግል ትምህርት ቤቶች ይኸው አሁን ቅድም እንደተናገርኩት ተቋቁመዋል። ሶስተኛ በየክፍለ ሀገሩ ወይም ደግሞ በየፌዴራል መንግስት ውስጥ አንዳንድ ቦታ ትምህርት ቤቶች እንደተከፈቱ ሰምቻለሁ። ትግራይ ውስጥ ነበረ ይኑር አይኑር አላቅም። እንዲህ አይነት ተጀምሯል ከሁሉም ላይ የስዕል ማሳያ ጋለሪዎች በጣም በከተማ ሰረዋል። ስዕል አሁን ትልቅ ከፍታ ደረጃ ላይ ነው ያለ። ማሳያ ቦታ እንኳን አይገኝም ነበረ። እንዲሁም ማስተያየት ይቻላል። በተለይም በአሁኑ ሰዓት ፋይን አርት ጋለሪ የሚል ኢትዮጵያን ፋይን አርት ነው ኢትዮጵያን ፋይን አርት የሚል ያቋቋሙ ሰው አልፎ ተርፎ ወደ ውጭ ሀገር ወደ አውሮፓም ወደ ሌላም ሀገር ሰአሊዎችን ስራ የሚልኩ የሚያሳዩ እንትን የጋለሪ ኃላፊም ተደስተዋል እና ይህን ስታየው ተማሪ ዛሬ ማለት ሰአሊ የራሱን ስቱዲዮ ወይም ቤተ ስዕል መስርቶ ልክ እንደ ሜትር አርቲስት አፈወርቅ ተክሌ የቤቱ የሚሰራበት ጊዜ ላይ ነው ያለ። ነው የስዕል ትርኢት በየጊዜው አሁን እንኳን ቁጥር ብትለኝ ሶስት አራት አምስት ቦታ አዲስ አበባ ውስጥ አለ። የስልትሪ ይታያል። ፈንዲቃ ውስጥ አለ። ለምሳሌ አሁን ምንድን ነው ቶሞካ የአርት ጋለሪ ወደ ሰላሳ አራት በላይ ያሳይቷል እ ሌላ ማን ነው ላፍቶ እንደዚሁ ኤግዚቢሽን ማሳያ ቦታ አለ። ሌላ እንጦጦ ፓርክ ላይ ከፍተኛ የስዕል ማሳያ ቦታ ጋለሪ ተሰርቷል። የእንጦጦ ፓርክ ውስጥ በቋን ትልቅ ስራ ደግሞ ሸራተን አዲስ በየዓመቱ በየዓመቱ የስዕል ኤግዚቢሽን ያሳያል። ትልቅ ለውጥ ካመጣ አንድ የስዕል እንቅስቃሴ ድጋፍ ከሰጠ አንዱ ሸራተን አዲስ አዳራሹን ለሶስት ቀን ለአራት ቀን ለቅድመ ዝግጅት አርጎ ብቻ ብዙ ገቢና ወጪ የሚያስገኙለትን ጊዜ በዛ አካባቢ ይሸጣል። ይሄ ሊመሰገኑ የሚገባቸው ናቸው፣ ይሄንን የሚያዘጋጁ ለምን በአገር አቀፍ ደረጃ ብቻ ሳይሆን በዓለም አቀፍ ደረጃ የሚታተሙ መጽኖች ሁሉ አድርጓል። ስለዚህ ዛሬ ይሄ ነው የምትላቸው አይደለም፣ ሰፊ ነው እንቅስቃሴው። እንዲሁም በውጭም ጋዜጦች እንደተጻፈ አውቃለሁ። በአፍሪካ ወይም በኢትዮጵያ ውስጥ ተደጋግሞ ኤግዚቢሽን የሚከፈትበት አዲስ አበባ መሆኗን የሚነገር ወጥቷል በዚህ ለውጣል ለውጣል አስተሳሰብም አሳሳልም በምንም አይነቱም በዝቷል መብዛቱ ጥሩ ነው ይሄ ብቻ ይሁን የሚለውን ብቻ ነው በእኔ ውስጥ ደስ የማይለኝ እንጂ ማንም ሰዓሊ በፈለገው አይነት ቅርጽ ፍልስፍና ስዕሉን ሰጥቶ ማቅረቡ እጅግ በጣም አስፈላጊ ነው ነው የግለሰቦችም መርዳት ጀምረዋል መግዛት ጀምረዋል እንግዲህ በተለያየ ጋዜጣም ላይ አስተያየት መስጠት ተጀምሯል በስፋት ሌላ በቅርብ ጊዜ ግን የመጣ ወጣቶች ሀገራዊ ርዕሰ ጉዳይን ይዘው መነሳት ጀምረዋል። ለምሳሌ የአድዋን አመታዊ ፕሮግራም የሚያሳዩ ወጣቶች አሉ። እንጃ እስካሁን ድረስ አራት አምስት ጊዜ ስድስተኛ ጊዜ ሳያሳየው አይቀሩም እና አሳይተዋል እንደነዚህ አይነቶችም ወጡ አተጀም እና ይሄ የሚያሳየው በጣም ትልቅ ለውጥ ነው። ምክንያቱም እስከ ዛሬ እንደዚህ የሚል የለም እና እና እንግዲህ በኢትዮጵያ ውስጥ በንጽጽር ከሄድ የመጀመሪያውን ስቱዲዮ ወይም ደግሞ የስዕል ቤተ ስዕል አንድ ሰዓሊ በግል ቤቱ መስራት እንዲችል የሚያስችለውን የፈጠሩ የትል አርቲስት አፍወርቅ ተክሌ ናቸው። ከእሳቸው ወዲህ የግል ስቱዲዮን በጣም በቅርብ መስራት የጀመሩ የተወሰኑ ሰው ናቸው። እነሱም በአሁኑ ሰዓት ናቸው። ወጣቱ ግን በቤቱ የሚሰራ እስከሚባሉ ብዙል እና ይሄ እድገት ማሳየት ነው። ሸጦ ማድረግ ከቻለ እንግዲህ ሸጦ የሚለውን ቃላት ትንበለው ወደ ህዝብ ማድረስ ከቻለ መታየት ከቻለ ከዛ በኋላ በዛ ገቢ መተዳደር ከቻለ ትልቅ ለውጥ አለ ማለት። የአርቲስት እሸቱ ጥሩነ ትላልቅ የጥበብ ስራዎችን ወደፊት በምስል አስደግፈን ለማቅረብ እንሞክራለን። ለዛሬው አርቲስት እሸቱ ጥሩነህን አመሰግናለሁ። ለአሜሪካ ድምጽ ራዲዮ፣ ደረጀ ደስታ ነኝ። ጤና ይስጥልን። አድማጮች፣ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሲተላለፍ የቆየው የእሁድ ምሽት መሰናዷችን በዚሁ ይጠናቀቃል። በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር ስናስተናግዳችሁ ያመሸነው እኔ ደረጀ ደስታና እኔ ስመኝሽ የቆየ ነበርን። አብራችሁን ስለቆያችሁ እያመሰገንን ሰላም፣ ደህና አደሩ።